የሮማ ካቶሊክ ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ትሕትናን ለማሳየት በሚደረገው ተንበርክኮ እግር የማጠብ ሥነ ሥርዓት ስደተኞችና ከሌሎች ሃይማኖቶች የተውጣጡ ሰዎችን በማክበር ራሳቸውን ዝቅ አድርገዋል። አቡኑ ትናንት ለጸሎተ ሐሙስ በዓሉ ሲከበር በቤልጅየም ብራስልስ አሸባሪዎች ያደረሱትን ጥቃት ተንተርሶ ጥቃቱን ለማውገዝ የተለያዩ ሃይማኖት ተከታዮችን እግር በትሕትና አጥበዋል። አባ ፍራንሲስ ከዛ ቀጥሎ ባደረጉት ንግግር የብራስልሱን ጥቃት አውግዘው ከጥቃቱ ጀርባ ሰላም የማይፈልጉ የጦር መሳሪያ አምራቾች አሉበት ሲሉ ወቅሰዋል። ከሶስት ቀናት በፊት የጦርነት ፍላጎት የተጠናወታቸው ሰዎች በአውሮፓ መዲና ጥቃት ፈጽመዋል ብለዋል አባ ፍራንሲስ እነዚህ ሰዎች በሰላም ለመኖር የሚፈልጉ አይደሉም። ከዚህ ሁሉ ጀርባ ደግሞ የጦር መሳሪያ አምራቾች አሉ። በደም የሚነግዱ የጦር መሳሪያ አዘዋዋሪዎች ፍላጎታቸው ሰላም ሳይሆን ጦርነት ነው፣ ወንድማማች አይሹም ብለዋል አቡኑ አባ ፍራንሲስ። በንግግራቸው የተለያየ ሃይማኖት ተከታዮች በሰላም እንዲኖሩ ጥሪ አቅርበዋል።